የፕሬስ ነጻነትና ጋዜጠኝነት በኢትዮጵያ እሰጥ አገባ ትኩረት ያደረገበት የተከታታይ ክርክር ጭብጥ ነው። በአስቸኳይ ጊዜ አዋጅ ማግስት በኢትዮጵያ የታዩትን ሁኔታዎችና በፕሬሱ ላይ ያሳደሩትን ጫና ቀድሞኑ ከነበሩ አዝማሚያዎች ጋር በመመርመር የተጀመረው ክርክር የመጨረሻውን ክፍል ለምሽቱ ይዞ ቀርቧል። ተሳታፊዎች የሰንደቅ ጋዜጣ ምክትል ዋና አዘጋጅ ፋኑኤል ክንፉ ከአዲስ አበባና የዋዜማ ራዲዮ ዋና አዘጋጅ አርጋ ዋሽኔ ከዩናይትድ ስቴትስ ዳላስ ከተማ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ሳምንት እልባት ካደረገበት ይነሳል። ቀደም ባለ ክርክራችሁ አንስታችሁት የነበረ ነገር ግን በፕሮግራም ያልተስተናገደ ሀሳብ እንደ ጋዜጠኛ የፖለቲካ አቋም ሊኖረኝ አይገባም የሚል ሀሳብ እንዳለ ፋኑኤል ጠቅሷል። አርጋው እሱን መልስ፣ አሁን የተነሱትን ነጥቦች አካተ ብትመልስ ጥሩ። የጋዜጠኛ የፖለቲካ አቋም በተመለከተ ጋዜጠኛ መልኝነው እንደ አንድ ዜጋ የራሱ የፖለቲካ አቋም ሊኖረው የፖለቲካ ፓርቲ አባል ሊሆን ይችላል አንድ ጋዜጠኛ የመዘንበት የሚሰራው ዘገባ ወይም የሚሰጠው ትንታኔ ምን ያክል እውነታውን ያንጸባርቃል፣ ምን ያክል ለእውነቱ ቅርብ ነው በሚሉ መመዘኛዎች ነው። ያ ጋዜጠኛ ግን የራሱ የፖለቲክ አቋም የፖለቲካ ፓርቲ አባልነትም ጭምር ሊኖረው ይችላል። ግን ወደ ጋዜጠኝነት ስራው ሲመጣ ያንን የፖለቲካ ፓርቲ አባልነቱን እንደ መሳሪያ ተጠቅሞ በጋዜጠኝነት ውስጥ የፓርቲ ስራ የሚሰራ ከሆነ ያኔ ችግር መሆን ይጀምራል። ይህ እንግዲህ በሚዲያ ውስጥ በሚኖር የኤዲቶሪያል የቁጥጥር ዘዴ የሚደረግ ነው የሚሆነው። እንደሚታወቀው በፖለቲካ አቋማቸው የሚታወቁ የሚያምኑበትን የፖለቲካ አቋም የሚያንጸባርቅ ዘገባዎችን የሚሰሩ ዘገባዎቻቸውን ስናነብ፣ በተለይ የዚህ ፓርቲ ደጋፊ ወይም የዚህ ፓርቲ አባል ነው የምንላቸው ሰዎች አሉ። ይሄ በምዕራቡ ጋዜጠኝነት ውስጥ አለ ቤትም ይኖራል እና የፖለቲካ ፓርቲ አባልነት መሆን አለመሆን እንደ ትልቅ ችግር መታየት የለበትም። መብትም ጭምር ነው ለጋዜጠኛው እንዳንድ ዜጋ ዜቃ ግን የፕሮፌሽናል ስታንዳርዶች አሉ። እነ ባለም ላይ ብዙ አመታት ወደ መቶ አመት በላይ የሚያስቆጥረ የጋዜጠኝነት አንዱ የገለልተኝነት መስፈርት ነው እና ብዙ ማወዛጋቢ የሚሆንበት ነገር አይታይም በጋዜጠኛ የፖለቲካ ፓርቲ አባልነት ወይም ደጋፊነት አንጻር ያለው ክርክር። ወደ ሌላኛው ጥያቄ፣ ለኢትዮጵያ የወደፊት እድገት ምንድን ነው መደረግ ያለበት? ወደፊት ወይ ነው ሄዳ ያለብን ከዚህ አሁን ካለንበት ጣጣት ው። አንደኛው የመፍትሄ ሀሳብ በስልጣን ላይ ያለው መንግስት መቀየር አለበት። ወይም ኢህአዴግ እያለ ኢህአዴግ በሚከተለው ፖሊሲ፣ ፓርቲው በቆመባቸው አላማዎች፣ ወይም ደግሞ ፓርቲው አምንበታለሁ በሚለው የሬዮት ዓለም ትንታኔ መሰረት ኢትዮጵያ ውስጥ የነጻ ፕሬስ ወይም ደግሞ የፕሬስ ስራ በነጻ ሊካሄድ የሚችልበት ነው ብዬ አላምንም። ስለዚህ አንዱ እሱ ነው። አንዱ ቅድመ ሁኔታ ነው ይሄ ኢህአዴግ አሁን ባለበት ሁኔታ የፕሬስ ስራ መስራት አስቸጋሪ ነው። ወይም ደግሞ ኢህአዴግ የሚፈቅድ ሪዮት ዓለማዊ አቋምም የለውም። በተለያዩ ሰነዶቹም ደጋግሞ እንዳሳይም በስፋት ይበልጥ እንዳሳይም ዶክመንቶቹን ቢጠቀሱ ጥሩ ነው። ጀነራል ዶክመንቱ ላይ ነው የሚለውን ለምሳሌ ግልጽ የሆነ ሪዮት ዓለማዊ ፖለቲካ ትንታኔ ያላቸው ብዙ ሰነዶች አሉ ነው የማቀዋል አርጋው ኢህአዴግ ከሰጣቸው በርካታ የትንታኔ ሰነዶቹ ውስጥ መጥቀስ ይቻላል። በሺህ ዘጠኝ መቶ ዘጠና አምስት አመተ ምህረት የወጣው የፓርቲው ሰነድን መጥቀስ ይቻላል። ሌሎችም ውስጣዊ የድርጅት ጽሁፎችን፣ የተለያዩ ጽሁፎችን መጥቀስ ይቻላል። ዋናው ነገር ምንድን ነው? ድርጅቱ በኢትዮጵያ ውስጥ የአውራ ፓርቲ ሀሳብና የአውራ ፓርቲ የበላይነት በደንብ ነግሶ አገሪቱን በትንሹ ለግማሽ ምዕተ ዓመታት በልማት ጎዳና ወደፊት በኋላ ነው እና ይሄ የነጻ ፕሬስ የሚለው በምዕራቡ አለም ያለው ሀሳብ የቅንጦት መሆኑን ኢትዮጵያ ካለችበት ችግርም የሚያወጣ ሳይሆን ጎታች መሆኑን በተለይም ኢትዮጵያ የብዙ ብሔሮች ሀገር በመሆኗ ምክንያት የሚዲያ አብዛሃነት ጎታች መሆኑንና ወደ ችግርም የሚወስድ መሆኑን በተለያዩ ጽሁፈት ተንትኗል። ይህንን የሚፈልግ ሰው የኢህአዴግ ድርጅቶች ነገም የተወሰኑት አሉ እዛም ላይ መመልከት ይቻላል። ይሄ ነው አንዱ። ይሄ አስተሳሰብ በራሱ አደገኛ ነው። ምክንያቱም መንግስትን የሚተቹ የተለየ ሀሳብ የሚያቀርቡ የህትመት ውጤቶች፣ የመገናኛ ብዙሀን ይዘቶች እንደ ችግር እንዲታዩ ወይ ደግሞ እንደ አደናቃፊ እንዲታዩ ያደርጋል። በዚህ ምክንያት በከፍተኛው ባለስልጣን እስከ ተራው ካድሬ ድረስ ሀገሪቱ ውስጥ ጋዜጠኞችን እንደ ጠላት የሀገር ጠላት አድርጎ የዝንባሌና አስተሳሰብ እያደገ የመጣው በዛ ምክንያት ይመስለኛል። የልማት ጉዳይ ዘገባ መደረግ አለበት። አዎ በጣም ያስ። ግን መንግስት መተቻት አለበት። ሌሎች ሀሳቦችም መቅረብ አለባቸው። ይህንን ለማስተናገድ የሚችል የውታለማዊ እና ድርጅታዊ ዝግጅትም ፍላጎትም ጭምር የለው የሚያደግ ስለዚህ ይሄኛውን እሱ ማየት ተገቢ ነው። ሁለተኛው ግን ያድግ ባለበት ሁኔታ በኢትዮጵያ እንዲሻሻል ምን መደረግ አለበት የሚለው፣ ኢትዮጵያ ውስጥ የሚደረግ ማናቸውም የፖለቲካ ድርድር ወይም የፖለቲካ ማሻሻያ ሪፎርም የሚደረግ ከሆነ መገናኛ ብዙኃን ጉዳይ አንድ ትልቅ ጉዳይ ሆኖ መታየት አለበት። የመገናኛ ብዙኃን ጉዳይ ሆቴል እንደመክፈት አለ። ይህን ያህል ባለ አራት ኮከብ ሆቴሎች እንዲሰሩ ፈቃድ ፍቻለሁ ብለን እንደምናቀርበው አይደለም። የሚዲያ ጉዳይ ምን ያህል የተለያዩ ሀሳቦችን አስተናገድን ነው። ምን ያህል በነጻነት የመገናኛ ብዙሀን ስራቸውን መስራት የሚያስችሉበት ሁኔታ ፈጠርን በሚል ነው መለካት ያለበት፣ በቁጥር አይደለም። አዎ፣ ኢትዮጵያ ውስጥ አሁን ፈቃድ ማግኘት ይቻል ይሆናል። በእርግጥ ፈቃድ ማግኘትም አንዳንድ ጊዜ ውስብስብ ነገሮች አሉት። አንድ ሰው ሄዶ ጋዜጣ ላሳትብ ነው ብሎ ፈቃድ ሊያገኝ ይችላል። ይህ በኢትዮጵያ ውስጥ የነጻ ሚዲያ መኖርን አያሳይ። ጋዜጣው ስራ በሚሰራበት ጊዜ ስራውን ለመስራት የሚያስችሉ የመረጃ መሰብሰብ፣ መረጃውን ማሰራጨት የመሳሰሉ ነገሮች በነጻነት ማድረግ ይችላሉ ወይ በሚሰራው ስራ ምክንያት ደግሞ እስር ቤት አይገባም ወይ የሚሉን መጠቀስ አለባቸው። እኔ የኢትዮጵያን የፕሬስ ነጻነት ጉዳይ በጋዜጠኞች መታሰር ብቻ አይደለም ማለት ለኢንፎርሜሽን አክሰስ አለን ወይ፣ ለኢንፎርሜሽን ብሩክፍ ነው ወይ፣ አንፈራም ወይ የሚለውን መመልከት አለን። በቀጥታና በነጻነት መጠየቅ ይቻላል ወይም በኩል ስፍራ ሰጠዋለሁ። ጋዜጠኛ መንቀሳቀስ፣ መዘገብ ወይም የመጽሐፍ ነጻነት ብቻ አይደለም ነው የምትለው በትክክል ነው። እሱ ነው አንደኛው። ሌላው ሊደረግ የሚገባ አንድ ነገር ቢኖር የጋዜጠኛው የራሱ ችግሮች ነ ኢትዮጵያ ውስጥ ጥሩ ጋዜጠኛ ፈልጎ ማግኘት በጣም ከባድ ነው። ይሄ የሆነበት ምክንያት ሀገሪቱ በዚህ በነጻ ፕሬስ ታሪክ ያላት በጣም ዝቅተኛ የሆነ ታሪክ እና በተለይም ደግሞ ልምዱም የለንም። ምሳሌ አድርገን የምንጠቅሰውም ነገር የለም እና ለረጅም ዓመታት የከረመው የዚህ በዚህ በሙያው ዙሪያ ያሉ ችግሮች ተደራርበው ተደራርበው የላቀ ሙያተኝነትን ሊያበረታቱ የሚችሉ ሁኔታዎች አልተፈጠሩም። እንደለም በጣም በአስቸጋሪ ሁኔታ ውስጥ ስራቸውን የሚሰሩ ጋዜጠኞች አሉ ባልሰለጠኑበት በተገቢው አቅርቦት ባልተደረገበት ሁኔታ ስራቸውን ሰርተው አገልግሎት ለመስጠት ሲሞክሩ የነበሩ እየሞከሩ ያሉ ይኖሩ ይሆናል። ይሁንና ግን ስልጠና፣ ሌሎቹ ነገሮች መደረግ አለባቸው። ይሄ ደግሞ ጋዜጠኛው በራሱ ተደራጅቶ የሚያደርገው በዋነኝነት በመንግስትና በሌሎች አካላትም ድጋፍ ይህንን ነገር ለማጠናከር የሚሞከርበት ቢሆን የኢትዮጵያን ፕሬስ በመጠኑም ቢሆን ወደፊት ሊያራምደው ይችላል። ይሄ እንግዲህ ከፖለቲካ ማዕቀፉ ባሻገር ያለ ነገር ነው። ይሄ የሚሆን የሚችለው በሀገሪቱ ፕሬስ ስራን ሊያሰራ የሚችል ነው ካመነንም መልካም። ፈታ ፈታ አድርገን እንድና የሚፈልጉ በርከት ያሉ ጥያቄዎችን የሚያነሱ ጭብጦች አንስተሃል። አድርጋው ኢህአዴግ በባህሪው ነጻ የሆነ መገናኛ ብዙሀን የሚፈቅድበት ሁኔታ የለም ብለህ፣ ከዛ ባሻገር ግን ሊደረጉ የሚችሉ የፖለቲካ ለውጦች የመገናኛ ብዙሀንን ዋና ትኩረት አድርገው አንዱ አካል አድርገው የለውጡ ሁኔታ ሲመቻች ነው ብልሃል። ፋኑኤል የበኩሉን እንዲል ላስቀድም። ፋኑኤል አመሰግናለሁ እዚህ ጋር አንድ ግልጽ ነገር ማስቀመጥ አርጋው መጀመሪያ የተናገረው በፕሪንስፕል ደረጃ ምንድን ያለው ጋዜጠኝነት ጋዜጠኛ ሆነ ስታካሄድ ፖለቲከኛ ደግሞ እንደ ማንም ዜጋ ፖለቲካ መብትን ይዘ ስትንቀሳቀስ ተለይተው መቀመጥ አለባቸው ለሚለው መቶ መቶ ነው የምስማማው እንደዚህ አይነት ኢንቫይሮንመንት የመፍጠር የእያንዳንዳችን ሀላፊነት ውስ አድርጌ ስባለው ልዩነት የለኝ ልዩነቴ ምንድን ነው አርጋው የመጀመሪያው ቅድመ ሁኔታ ኢህአዴግ መቀየር አለበት ነው አንደኛ አንድ መንግስት የሚቀይረው የአንድ መንግስት ክንውን በአጠቃላይ ሲታየው ከነጻ ፕሬስ ጋር ብቻ የተያያዘ ተደርጎም ሊወሰድ አይችልም። ግን አሁን አርጋው ባስቀመጠው ቅድመ ሁኔታ እኔ አርጋው እንደ ጓደኛ ምከረኝ ቢለኝ በጋዜጠኝነት የእሱ ፍላጎት አይሳካም። አሁን አጠቃላይ የፖለቲካል ሀይሉና አካልን የመቀየር ፍላጎት ላይ የደረሰ አካል ወይም እቺ አገር በተጨባጭ ይሄ ስርዓት መቀየር አለበት ብሎ ያመነ አካል ጋዜጠኛ አደለም የሚሆነው። አንድ እራሱ በሚያስበው አስተሳሰብ ሰዎች አስተባብሮ መደራጀት እና መታገል ወይም የእሱን ፍላጎት ሊያሳኩ ከሚችሉ የተደራጁ የፖለቲካ አካሎች ጋር በመቀናጀት ስርዓቱን የማሳደግ የማስወገድ ስራ ውስጥ ነው። ያ ደግሞ የጋዜጠኛት ሚና አይደለም። ግን እሱ ከደረሰበት ትንታኔ እኔ እዛ ደረጃውን ብደርስ አርገውን ድርጅት ነው ፈልገው ጋዜጠኛ ልሆን አልሞክረው። ስለዚህ መታየት ያለበት ለዚህ ነው። ያ ትልቅ ትልቅ ስራ የሚፈልግ መሄድስ አለመሄድ ያስፈልጋል፣ አያስፈልግም እሱ ራሱን የቻለ ብዙ ክርክር ነው። ጋዜጠኛ ግን ማን ነው ነው ኔ የምለው ቅድም ጥግ ያደረጉኛል፣ ኮርነር ያደረጉኛል እያለ ገዢው ፓርቲው ከመጀመሪያው ጋዜጣ መስራት ጀምሮ የሚያደርገውን የሚያደረገውን ትንታኔ ይከልስና እኛም ወደ መሀል መጥተን እሱንም እንደ አንድ የፖለቲካ ተጫዋች ወይም ሌላው እንደተፈቀደለት አድርገን ቆጥረን ከሌሎች ፓርቲዎች ጋር እኩል የዘገባም የተቋቋም የድጋፋቸውን ሰዎች ድምፅ እያመጣን በእኩል ሁኔታ ብናስተናግድ ያን ነገር እድል እናገኛለን። ያልኩትን እሚደት ግን ቅድመ ሁኔታ እሱ መወገድ አለበት ከተባለ ለእኔ እዛ ይች ፖዚሽን ላይ ወይም እዛ ትንታኔ ላይ ሰው ደርሶ ግር ጨብጦ ነፃ ወይም እንስራ ላይሆ ይችላል። ኢንዲፔንደንት ሆኖ ይሰራል ለማለት ለኒያው ለመታል በጣም አደገኝ። ምክንያቱም በተጨባጭ ሁኔታ በራሱ ምልከታን ግንዛቤ አርጋ ዚህ ደረጃ ተደረሰ ጋዜጠኝነቱ የእሱን ፍላጎት መቼ ማያሳካም ብዬ ነው ማምኑ እና በዛ ደረጃ ቢታይ አርጋው። አዎ እኔ ጋዜጠኝነት መንግስትን ለመጣል መሳሪያውን ያገለግላል ብለው ከሚያምኑት ውስጥ አይደለሁም። ዞሮ ዞሮ ኢህአዴግ በራሱ ምክንያት ሊወድቅ ይችላል። እንደ ኢህአዴግ ያለ ስርአት፣ አፋኝ ስርአት ከመሆኑ እና ከአፋኝነት ባህሪው በመነሳት ሌላ ሶስተኛ አካል ወይም ሌላ ተቀናቃኝ አካል እንኳን ባይነካው በራሱ ምክንያት ቀውስ ውስጥ ገብቶ ሊወድቅ ይችላል። አንድ ጋዜጠኛ ግዴታ ያንን መንግስት እንዲ ኮንትሪቢዩት ማድረግ እዛ ውስጥ መሳተፍ አይጠበቅም። እኔ እንደ አንድ አስተያየት ሰጪ ኢትዮጵያ ውስጥ የስርአት ለውጥ ኢህአዲግ ስሙ ስለተጠራ ኢህአዲግ ሌላም ስርአት ቢሆንና የኢህአዲግ አይነት ባህርይ ቢኖረው ዘሴም ነው ለኔ፣ አፋኝ ስርአት ስለሆነ ይህ አፋኝነቱ መቅረት የሚችለው ስርአቱ ሲቀየር ነው። ስርአቱ የሚቀየረው በብዙ መንገድ ሊሆን ይችላል። እሱን እኔ መተንተንም አልችልም። የእኔ ምርጫ የትኛው ነው እሱም ሌላ ጉዳይ ነው። ዞሮ ዞሮ ኢህአዲግ ከስልጣን ከተነሳ ያ ሌላ ጉዳይ ነው የሚባል ነገር የለም። ኢህአዴግ ከስልጣን ላይ ከተሰጠ ሌላ ስርአት የሚተከል ከሆነ ሌላ ሁሉንም ያካተተ ኢትዮጵያ ውስጥ ዴሞክራሲያዊ ስርአትን ይዞ የሚመጣ የተለያዩ ድምጾችን መስማት ትግስት ያለው ስርአት ከመጣ ሁሉንም ሰው ሊያስተናግር ይችላል። ይሄ ምንም የዛን ያክል አወዛጋቢ አይደለም። ከዛ በተረፈ የኢህአዴግ አለመውደቅ የጋዜጠኛ መሆን እና አለመሆን ቅድመ ሁኔታ ተደርጎ መቀመጥ የለበትም። የትኛውን ስርዓት ልንወደው ላንወደው እንችላለን። ለምሳሌ ኢህአዴግ መቀጠል የለበት ምክንያቶች አሉ። እኔ ምክንያቶችም የዚህ ውይይት ትኩረት አይደለም እንጂ በዝርዝር ማብራራትም እችላለሁ። ግን የማይቀጥልባቸው ምክንያቶች አሉ። ይህ ዲሞክራሲያዊ ያልሆነ ባህሪው፣ አፋኝነቱ ስለሆነ ያ ደግሞ የፕሬስ ስራን የሚያውቅ ስለሆነ በኢትዮጵያ ውስጥ ያሉ የተለያዩ የሀሳብ ብዝሃነቶችን የተለያዩ በብሄር በቋንቋ ያሉን በሙሉ አካቶ መያዝ የሚችል እውነተኛ የዲሞክራሲ ስርዓት መምጣት አለበት። ያ ስርዓት ከኢህአዴግ ውስጥ ሊወጣ ይችላል ሪፎርም በምንለው ወይም ደግሞ ማሻሻያ በማድረግ በምንለው እሰኘው ከተቻለ ይህንን ከቻለ ኢህአዴግ ማድረግ ከቻለ በሌሎች ኃይሎችም ተገብቶ መደረግ ከተቻለ፣ ይሄ ጥሩ ዘዴ ነው፣ ጥሩ ጥሩ አማራጭ ነው፣ አንዱ ነው። ይሄ ካልሆነ ደግሞ ኢህአዴግ መሄድ አለበት ነው የኔ አቋም፣ ይሄ ነው። የመጨረሻውን ጥያቄ ላንሳ። አሁን ከምትከራከሩበት ወይም ካቀረባችኋቸው ሀሳቦችም ጋር ይዛመዳል። ጥሩ ጋዜጠኛ እንዳይኖር አሁን ያሉት ሁኔታዎች የስርዓቱ ጠባይ ራሱ ረድቷል። ጥሩ ጋዜጠኛ እንዳይወጣ አድርጓል የሚል ሀሳብ ወርወርሃል አርጋው። የጋዜጠኝነትንም ሚና ምንነት ይመለከታልና በሁለታችሁ የክርክር ሀሳቦች ውስጥ እንኳን የዛን የጋዜጠኝነት ሚና ምንነት በተለያየ መንገድ አይታችኋልና፣ ከችሎታ ከክህሎት ባሻገር ጥሩ ጋዜጠኛ ማን ነው? ጥሩ ጋዜጠኝነትስ መቼ ነው ተገኘ የሚባለው? የክርክራችሁ መቋጫ እናድርገው። ፋኖኤል ጥሩ ጋዜጠኛ የምለው እኔ ለሕግ የበላይነት የተገዛና በማንኛውም ስራ ሁኔታ የሕዝብን ጥቅም ማስቀደም የሚችል ጋዜጠኛ ከተገኘ፣ በተለይ ደግሞ በእውቀት ላይ የቆመ ጋዜጠኝነትን ሁልጊዜ ለማረጋገጥ ከስር ከስር ራሱን እያበቃ የሚሄድ ጋዜጠኛ ቢገኝ ለእኔ መልካም ጋዜጠኛ ነው እየወስደዋለሁ። አርጋው በአመዛኙ በፋኖኤል ሀሳብ እስማማና እንግዲህ ሀገሩን የሚወድ ጋዜጠኛ ጥሩ ጋዜጠኛ ነው ብዬ አምናለሁ፣ እኔ አንደኛ። ከዛ ባሻገር ለእውነቱ የቀረበ ጋዜጠኛ ደግሞ የተሻለ ጋዜጠኛ ነው፣ ወደ እውነቱ የቀረበ። እውነት የማትጨበጥ ናት ይባላል በጋዜጠኝነት ሙያ። ያለ ጥርጥር የኔንም ሀሳብ እባክል እውነትም መፈለግና ለዛ እውነት መገዛት ትልቁ ስፍራ ይመስለኛል። ምናልባትም ለሚቀጥሉ ውይይቶች ጭምር መልሼ እንደማገኛችሁ ተስፋ አድርጋለሁ። ፋኑኤል ክንፉ፣ አርጋዋሽኔ እንግዶቼ በድጋሚ ለጊዜያቸው አመሰግናለሁ። እግዜር ስትልኝ አሉን አና እንግዶቹን ፋኑኤል ክንፉንና አርጋዋሽኔን እኛም እናመሰግናለን። ጥሩ ክርክር ነበር። እንደዚሁም አድማጮቻችንም እንዲሳትፉ በዚህ ውስጥ እንጋብዛለን ነው